የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንዲሁም የውሃ ሀብት ሚኒስትሮች ስለ ኢትዮጵያው ሕዳሴ ግድብ ግንባታ ሂደትና ይዘት ለመነጋገር አዲስ አበባ ላይ ስብሰባ ተቀምጠዋል። ስብሰባው ማምሻውንም ቀጥሏል። እስክንድር ፍሬው ከአዲስ አበባ ዘገባ አለው። የኢትዮጵያ የግብፅና የሱዳን የውጭ ጉዳይ እንደዚሁም የውሃ ሀብት ሚኒስትሮች በአዲስ አበባ የጀመሩት ስብሰባ በህዳሴው ግድብ ላይ ያተኮረና አገራቱ ወደ ውይይት መመለሳቸውን በድጋሚ ያረጋገጠ ነው። ከአራት ወራት በፊት በካይሮ የተካሄደው የሦስቱ አገራት የሚኒስትሮች ስብሰባ ያለ ውጤት ሲበተን ውይይቱ የተደናቀፈ አገራቱም ወደ ፍጥጫ የገቡ መስሎ ነበር። ባለፈው ጥር በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች ጉባኤ ግን ለውይይቱ ዳግም መጀመር አጋጣሚ ፈጠረ። ከጉባኤው ጎን ለጎን የተገናኙት የሶስቱ ሀገራት መሪዎች ውይይቱ እንዲቀጥል ተስማሙ። እናም የመጀመሪያው በአጠቃላይ ደግሞ ዘጠነኛው የውጭ ጉዳይና የውሃ ሀብት ሚኒስትሮች ስብሰባ ከአምስት ሳምንታት በፊት በካርቱም ተካሄደ። ለ18 ሰዓታት የተካሄደው ስብሰባ ግን ያለ ውጤት ነበር የተበተነው። በአዲስ አበባ እየተካሄደ ያለው ስብሰባ ግን ውጤት እንደሚገኝበት በመክፈቻው ላይ የተናገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ተስፋቸውን ገልጸዋል። ኢትዮጵያ ይህንን ስብሰባ የምታስተናግደው በጉዳዮች ላይ እንደምንነጋገርና የሦስቱ አገሮች ሕዝቦችና መሪዎቻችን የሰነቁትን ተስፋ እውን የሚያደርግ ስምምነት ላይ እንደምንደርስ ተስፋ በማድረግ ነው። ውይይቱ አሁን ማምሻውን ድረስ የቀጠለ ሲሆን ለጊዜው ምን ውጤት እንደተገኘ ማወቅ አልተቻለም። ከዚህ ዝግ ስብሰባ ለሻይ ረፍት ሲወጡ ያገኘኋቸው የግብፁ የውጭ ጉዳይ ሚኒስትር ሰምሀ ሽኩሪ አስተያየት የሚሰጡት ከማጠቃለያው በኋላ መሆኑን ነግረውኛል። የሶስቱ ሀገራት የውጭ ጉዳይና የውሃ ሀብት ሚኒስትሮች ስብሰባ አሁን ማምሻውንም እንደቀጠለ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ